ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ፓርላማ ውስጥ ወሲባዊ ጥቃት የፈጸመው የቀድሞ ሊብራል ፓርቲ ሰራተኛ በአውስትራሊያ ፌዴራል ፖሊስ ክስ ተመሠረተበት። በኒው ሳውት ዌልስ 291 ሰዎች በኮሮና ቫይረስ ተጠቁ፣ የአንድ ሰው ህይወትም አለፈ። ዩናይትድ ስቴትስ አውስትሬሊያን በኦሎምፒክ የባህር ዳር የእጅ ኳስ ግጥሚያ ረታ፣ የወርቅ ሜዳል ወሰደች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፌዴራል ፖሊስ የቀድሞው የሊበራል ፓርቲ ሰራተኛ የነበረችውን ብሪትኒ ሂግንስ ላይ ፓርላማ ውስጥ ያለ ይሁንታዋ ወሲብ በፈጸመው ግለሰብ ላይ ክስ መስርቶ አለ። የ26 ዓመቱ ተከሳሽ በ2019 ብሪትኒ ላይ ያለ ፈቃዷ ወሲባዊ ግንኙነት የፈጸመ ሲሆን ድርጊቱም አገር አቀፍ የሴቶች ይፋ ወሲባዊ ጥቃት እንቅስቃሴን ፈጥሯል። ግለሰቡ በሚቀጥለው ወር ሴፕቴምበር ላይ ፍርድ ቤት ይቀርባል። ኒው ሳውዝ ዌልስ በዛሬ ሁለት 291 ሰዎች በኮሮና ቫይረስ መጠቃታቸውን እና አንዲት ዕድሜያቸው በስልሳዎቹ ያሉ የደቡብ ምስራቅ ሲድኒ ነዋሪ ህይወት ማለፉን አስታወቀች። ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ ተይዘው ሆስፒታል የሚገኙ ህሙማን ቁጥር 34 የደረሰ ሲሆን ሀምሳዎቹ በጽኑ ህሙማን ክፍል ይገኛሉ። ከእነሱ ውስጥም 44 ክትባት ያልተከተቡ ናቸው። በሌላም በኩል የ12ተኛ ክፍል ተማሪዎችን ከሰኞ ጀምሮ የፋይዘር ክትባት ለመከተብ ስጋት የፈጠረ ቢሆንም የጤና ሚኒስትር ብራድ ሃዛርድ ግና ክትባቱ ጥንቃቄ በተሞላበት መንገድ እንደሚሰጥና ተማሪዎቹም ለኦክቶበር ፈተናቸው ዝግጁ እንደሚሆኑ ገልጠዋል። ቪክቶሪያ በዛሬ ሁለት ስድስት ሰዎች በቫይረሱ ተጠቁባት መሆኑን የገለጠ ሲሆን ሁለቱ በትናንትና ሁለት በቫይረሱ መጠቃታቸው ተመዝግቧል። ቫይረሱ ከተከሰተበት አካባቢ ንክኪ አላቸው የተባሉ ከአንድ መቶ ሺህ በላይ ሰዎች ወሸባ እንዲገቡ ተደርጓል። ይህ በእንዲህ እንዳለም ትናንት ቪክቶሪያ ላይ ጣለውን ገደብ በመቃወም በተሰባሰቡ 31 ግለሰቦች ላይ ክስ መመስረቱን የቪክቶሪያ ፖሊስ አስታውቋል። በርካታዎቹም በተደጋጋሚ ጥፋት ላይ የተገኙ መሆናቸው ተነግሯል። የዓለም ጤና ድርጅት ባለፉት አራት ሳምንታት ውስጥ አፍሪካ ውስጥ በ80 ፐርሰንት የኮሮና ቫይረስ ሞት መጨመሩን አስታወቀ። እንዲሁም በቫይረሱ መያዛቸው የተረጋገጡ ግለሰቦች ባለፈው ሳምንት በ19 ፐርሰንት ማሻቀቡን አክሎ ገልጧል። በዩናይትድ ስቴትስ እና በአውስትሬሊያ የሴቶች የባህር ዳር የእጅ ኳስ ግጥሚያ ዩናይትድ ስቴትስ አሸናፊ በመሆን የወርቅ ሜዳል ወስዳለች። አሜሪካ አውስትራሊያን የረታችው 21 15 21 11 በሆነ ውጤት ነው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬልያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትሬልያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬልያ ዶላር 32 ኢትዮጵያ ብር ከ87 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርዝ ረፋዱ ላይ ያካፋል። ዝቅተኛ 8 ከፍተኛ 20 አደላይድ ማልዳ ላይ ያካፋል። ዝቅተኛ 9 ከፍተኛ 15። ሜልበርን በስሱ ሊያካፋ ይችላል። ዝቅተኛ 9 ከፍተኛ 15። ሆባርት ረፋዱ ላይ ያካፋል። ዝቅተኛ 5 ከፍተኛ 13። ካምብራ በከፊል ደመናማ ይሆናል። ዝቅተኛ መቀነስ 1 ከፍተኛ 14። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 20። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 23 ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 8 ከፍተኛ 32 አዲስ አበባ ነጎርጓዳማ ይሆናል ዝቅተኛ 12 ከፍተኛ 19። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፓርላማ ውስጥ ወሲባዊ ጥቃት የፈጸመው የቀድሞ ሊብራል ፓርቲ ሰራተኛ በአውስትሬሊያ ፌዴራል ፖሊስ ክስ ተመሰረተበት። በኒው ሳውዝ ዌልስ 291 ሰዎች በኮሮና ቫይረስ ተጠቁ፣ የአንድ ሰው ሕይወትም አልፏል። ዩናይትድ ስቴትስ አውስትሬሊያን በኦሎምፒክ የባህር ዳር የእጅ ኳስ ግጥሚያ ረታ የወርቅ ሜዳል ወሰደች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።